የሚያዳምጣችሁ የጋቢና አድማጮች የዕለተ ማክሰኞ ጥቅምት 23 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። ከእነዚህም መካከል ልዩ ፍላጎት ያላቸውን ህፃናት ኮዲንግ በማስተማር ስኬታማ እያደረገ ያለ አንድ ተቋም እናስተዋውቃችኋለን። ልጆቹ የሁለት ትምህርት ኤክስፖስ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ያቸው ከአስር እስከ ሀያ አንድ ነው። እድሜያቸው እና እነሱን መጀመር አይደንቲፋይ ማድረግ ነው። የራእይ ህጻናት መርጃ ተቋም መስራችና የመረጃ ባለሙያ የሆነችውን ጽጌ ጥበቡን ነው የሰማችሁት። ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ልዩ ተሰጥተዋላቸው ትለናለች። በዚህ ዙሪያ ዘገባ ይኖረናል። አንዳንድ ጊዜ ምን ያጋጥመናል? ለመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስል አይ ቆይ፣ እስኪ ገቢ ወስንልኝ፣ ይገቢ እንደዚህ በይ። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ማዘጋጀት ላይ ብዙ አልተሰራም። አሁን ደግሞ የሰማችኋቸው በቅርቡ ዓለም አቀፍ እውቅናን ያገኙት የማህፀንና ፅንስ ሐኪም ዶክተር መቅደስ ዳባን ነው የምሽት እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮች ይኖሩናል፣ ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛቸዋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ በቀነብሩ ንጉሱ ታምሬ አብሮናለ። አሁን ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዮን አመሰግናለሁ። ስመኝሽ በወሎ ግንባር በነበረው ውጊያ ኢትዮጵያን ያልሆኑ ኃይሎች ከህዋት ኃይሎች ጋር መሳተፋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ይህን ያስታውቁት ለከፍተኛ የመንግስት አመራሮች በወቅታዊ ጉዳዮች ላይ በትናንትናው እለት በሰጡት ማብራሪያ ነው። በጦርነቱ ኢትዮጵያዊያን ያልሆኑና የኢትዮጵያ ዝርያ የሌላቸው ሰዎች ተሰልፈው መስዋዕትነት መክፈላቸውን ጠቅላይ ሚኒስትሩ ተናግረዋል። የተጠቀሱት ኢትዮጵያዊ ያልሆኑ ሰዎች የትኞቹ ሀገራት ዜጎች እንደሆኑ ግን ጠቅላይ ሚኒስትሩ አልገለጹም። በሌላ ዜና ደሴና ኮምቦልቻ ሰርገው የገቡት የህወሓት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል ኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሁሉ ታጣቂዎቹ ንብረቶችን እያወደሙና እየዘረፉም ነው ሲሉ ከሰዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከትናንት በስተ ለሮይተርስ በሰጡት ቃል ህወሓት በጦርነቱ የበላይነትን በመያዝ ደሴ ከተማን ተቆጣጥሯል ብለው ነበረ። የትግራይ ክልል ወታደራዊ ማዘዣ መሆኑን የተናገረ አንድ ክፍል ባወጣው መግለጫ ባለፈው ቅዳሜ ጀምሮ ደሴን፣ እሁድ ዕለት ደግሞ ኮምቦልቻን ይዣለሁ ብሏል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ህወሓት ደሴንና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከተታት ገልጸው፣ ያለምንም ቅድመ ሁኔታ ተኩስ እንዲቆም ጥሪ አቅርበዋል። በሌላ በኩል በቅርቡ የተሰበሰበው የአማራ ክልል ምክር ቤት ማናቸውም የመንግስት ተቋማት መደበኛ አገልግሎታቸውን እንዲያቋርጡ በጀትና ተሽከርካሪዎችንም የህልውና ትግል ሲል ለሰየመው ዘመቻ እንዲያውሉ መወሰኑን አስታውቋል። ከመቶ በላይ የዓለም መሪዎች ትናንት ለሁለት ሳምንት በሚቆየው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተካፋይ ለመሆን ተሰባስበዋል። ዋነኛው አጀንዳቸው ወደ ከባቢ አየር የሚለቀቀውን ብክለት መቀነስና ታዳጊ ሀገሮች የአየር ንብረት ቀውስን ለመዋጋት የሚያደርጉትን ጥረት በገንዘብ ለመደገፍ የሚቻልበትን መንገድ መቀየስ እንደሆነም ተመልክተዋል። በስኮትላንድ ግላስኮ የሚካሄደው ጉባኤ አስተናጋጅ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከጉባኤው በፊት ከጽህፈት ቤታቸው በወጣ መግለጫ የአየር ንብረት ለውጥ እርምጃን አስመልክቶ ሰብአዊነት ለረጅም ጊዜ ሲጠባበቅ ቆይተዋል ማለታቸው ተጠቅሰዋል። ጆንሰን በመግለጫቸው ዛሬ እኛ ለአየር ንብረት ለውጥ ትኩረት ካልሰጥ ነው ለነገዎቹ ልጆቻችን በጣም የረፈደ ይሆናል ብለዋል። ከትናንቱ ስብሰባ በፊት የዩናይትድ ስቴትስ የአየር ንብረት ልዑክ ጆን ኬሪ ለጋዜጠኞች በሰጡት መግለጫ የጉባኤው ዓላማ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ በታች በመውረድ ከቅድመ ኢንዱስትሪ በፊት ወደ ነበረበት እንዲመለስና ለአስርት ዓመታት እንዲቆይ የሚፈለገውን የዓለም አቀፉን ትልም ማሳካት እንደሆነ ተናግረዋል። የቻይናና ሩሲያ መሪዎች በጉባኤው አልተገኙም። ሁለቱ ሀገራት አለመሳተፋቸው የትልሙን መሳካት በጥያቄ ውስጥ ከቶታል። የዋይት ሀውስ የኮቪድ-19 ምላሽ ቡድን የፋይዘር ክትባትን ለህፃናት ለመስጠት የሚያስችለውን የመጨረሻ ፍቃድ ከበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እየተጠባበቀ እንደሆነ አስታውቋል። በዚህ ሳምንት መጨረሻ እድሜያቸው ከ5 እስከ 11 በሆኑ ሕፃናት ላይ ክትባቱን ለመጀመር እየተሰናዳ መሆኑንም አስታውቋል። ባለፈው አርብ የዩናይትድ ስቴትስ ምግብና መድኃኒት አስተዳደር ለድንገተኛ አገልግሎት የሚውል የህፃናት ክትባት እንዲሰራጭ ፍቃድ ሰጥቷል። የሲዲሲ አማካሪ ኮሚቴ ለህፃናት ሊሰጥ የታቀደውን የክትባት መጠን በዛሬው ት ይመለከታል ተብሎ ይጠበቃል። ይሁንና ትናንት በነበረ የዋይት ሃውስ የፕሬስ ማስገንዘቢያ ላይ የምላሽ ቡድኑ አስተባባሪ ጄፍ ዜንቴስ ዋይት ሃውስ ለሳምንታት ሲዘጋጅ እንደነበረ አስታውቀዋል። ከሁለት ሳምንታት ወዲህ ጀምሮ ባለስልጣናት ከግዛቶች ጋር እንደተነጋገሩና የመጀመሪያ የክትባት ትእዛዞችን እንደወሰዱም አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኮቪድ-19 ቫይረስ ከአምስት ሚሊዮን ሰዎች በላይ መሞታቸው ዓለም አቀፍ ሀፍረት ነው ሲሉ መግለጻቸው ተሰምተዋል። ጉቴሬዝ ሁኔታው ከክትባት ፍትሐዊነት ጋር በተገናኘ ዓለም አቀፉ ማህበረሰብ እንዳልተሳካለት አስተዋሽ መሆኑንም አክለዋል። የጆንስ ሆፕኪንስ የመረጃ ማዕከል ሰኞ ዕለት እንዳስታወቀው በመላው ዓለም በቫይረሱ የሞቱ ሰዎች ቁጥር በአራት ወራት ውስጥ ብቻ ከአራት ሚሊዮን ወደ አምስት ሚሊዮን በላይ ተሻግረዋል። በመግለጫቸው ላይ አንቶኒዮ ጉቴሬዝ የእነዚህ ሰዎች ሞት በወረቀት ላይ የሚቀር ቁጥር ብቻ እንዳልሆነ፣ ከዚ ይልቅ ሟቾች ጨካኝና ድንበር አልባ በሆነው ኮቪድ-19 ወረርሽኝ በአጭሩ የተቀጩ እናቶች፣ አባቶች፣ እህትና ወንድሞች፣ ልጆች፣ ቤተሰብ፣ ጓደኞች እንዲሁም የስራ ባልደረቦች እንደሆኑ አውስተዋል። Bambina, be away. <laughs> Have ለዜናው እናመሰግናለን። ወደ ምሽቱ መሰናዶ ከማለፋችን በፊት አንድ አጭር ማስታወቂያለን ኢትዮጵያ ትግራይ ውስጥ በግጭት ውስጥ በተሳተፉ ወገኖች ላይ ተፈጽመዋል በተባሉ የሰብአዊ መብቶች ረገጣዎችና በስብዕናና በስደተኛ አለም አቀፍ ሕጎች ውንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት ነገ ረቡ ጥቅምት 24 2014 ዓ ም መግለጫ ይሰጣሉ። ይህንን ጄኔቫ ላይ የሚካሄደውን ስነ ስርዓት እና ጋዜጣዊ መግለጫ የአሜሪካ ድምጽ በቀጥታ ያስተላልፋል። የአፍሪካ ቀንድ የአገልግሎት የአማርኛ የአፋን ኦሮሞ እና የትግርኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ ማጠቃለያዎችንና የሰብአዊ መብቶች ጉዳዮች ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ነገ ረቡ ጥቅምት 242014 ዓ.ም አዲስ አበባ ላይ ከቀኑ 7 ሰዓት፣ ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 ኤኤም በዋሽንግተን ዲሲ ከማለዳው 11 ሰዓት ወይም 5 ኤኤም የቴሌቪዥንና የሬዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮሳት ቪኦኤ ኢትዮጵያ ቨርችዋል ቻናል 57 ዲግሪ ዌስት፣ የሬዲዮ አድማጮቻችን በአጭር ሞገድ በ16 ሜትር ባንድ በ17520 እና በ17775 ኪሎ ኸርዝ በቀጥታ እንድትከታተሉ እንጋብዛለን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት ከሌሎች ተማሪዎች ጋር ተቀላቅለው ለመማር የሚያስችላቸው በቂ ድጋፍ ባለመኖሩ የትምህርት ተሳትፏቸው በጣም ዝቅተኛ ነው። ራዕይ የተሰኘ አንድ የህጻናት መርጃ ተቋም ግን እነዚህ ህጻናት ለሳይንስና ቴክኖሎጂ ትምህርቶች ልዩ ተሰጦ እንዳላቸው በመረዳት በተለይ በዝቅተኛ ኑሮ ደረጃ ላላቸው 124 ህጻናት ነጻ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ እራሳቸውን እንዲችሉ እያገዘ ይገኛል በአጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህጻናት የኮምፒውተር መጫወቻዎችን ወይም ጌሞችንና የተለያዩ መተግበሪያዎችን በመስራት ችለዋል። በዚህ ዙሪያ የተቋሙን መስራች ጽጌ ጥበቡንና ተጠቃሚ ወላጆችንና ተማሪዎችን አነጋግር ያለው ቀጥሎ ይቀርባል። ራዕይ የህጻናት መርጃ ድርጅት የዛሬ ሰባት ዓመት ሲመሰረት ዓላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት ይችላሉ፣ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካ ከታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸው እና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ። ልጆቹ ያው ለትምህርት ኤክስፖስ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ያቸው ከአስር እስከ ሀያ አንድ ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው ከመርዳታችን በፊት ምንድን ነው የሌላቸው፣ ምንድን ነው የሚያስፈልጋቸው፣ እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው። በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ሕጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት፣ እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች። ምንድን ነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጠዋቸው፣ ምንነበር ነበር የሚያደርጓቸው ከአንድ እስከ ሶስት ያስቀምጧቸው መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም ይሄ የሚደግፋቸው የሚማሩበት ማቴሪያል አልነበራቸውም። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ቢ ሁለት ተማሪ ሶስት ተማሪ ነበር እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይህንን ማድረግ ከቻል ለምንድን ነው የማይመጡት ሲባል በጣም የሚገርመው አይደን ነው ኮንስኳንስ ሲሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ድሃ ቤተሰቦቻቸው ድሃዎች ናቸው። የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውን ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡ። የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእየ ሕፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ አስራ ሰባት ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ ዓመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር። እነዚህ ልጆች ዛሬ አሁን ባለፈው ሄጄ የነበረ ኤፕሪል ላይ ና ወደ ሀያ አምስት እስካርፎችን ነው የሰሩት። እስካርፎቹ በጣም የሚያምሩ አብዛኞቹን ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን ኖቨምበር ሀያ ላይ ጋላ አለን የምናዘጋጀው እዛ ላይ ለሰው የምናሳየው ሀያ አምስት እስካርፎችን ሰርተው ብዙዎቹ ተሸጠዋል እና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡትን ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው። ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ሕጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነፃ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች። እኔ ድ ማስተማራቸው ስፔሻል ኔድ ያላቸው እና የሌላቸው ልጆች ተደባልቀው ነው የሚማሩት። እና ሁልጊዜ ጊዜ ፕሮግራሙ አስር ሳምንት ነው። እና እኔ አስር ሳምንት አስተምሬ ስጨርስ እነዛ ስፔሻል ኔድ ያላቸው ልጆች ከስፔሻል ኔድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴን መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኛለ በቃ ይህንን ለምን የኢትዮጵያ ኮሚኒቲ ያሉትን ልጆች እንደዚህ አድርግ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው። ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የሀያ ሶስት ዓመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም እውቀት ያልነበራትን የኮዲንግ ትምህርት በአጭር ሳምንት አጠናቃ ሶስት የኮምፒውተር ጌሞችን ሰርታለች። ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን፣ ፈጥራለሁ በጣም ቀላል ነበር። የሚገርምሽ አንድ ሊዲያ የምትባል ያው የሚታረቂያ በጣም በጣምበጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ። አሁን ለሰርተፍኬት እየተዘጋጀች ነው። ስፔሻል ኔድስ እና ኔቨር ኮምፒውተር ነሳ ኮዲንግ ትምህርት አታውቅም፣ ግን ብዙዎቹ አሉ እንደሱና፣ ስለዚህ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ ልኮሽ ምንድን ነው ያደረግነው ኢትዮጵያ ኤምባሲ። በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒተር ትልኩልን አላችሁ ወይ ብለን ጠየቅ። የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም፣ ባየችው ውጤት ግን እጅግ ደስተኛ ናት። በእውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያ ያሰብኩት ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው። ጽጌ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል አንድ መቶ ሰማንያ ስድስት ሺ ብር በማ ሰባሰብ አንድ መቶ ስድስት ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች ሰባት ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎችን ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ። አሁን ቴክኖሎጂ ነው፣ የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ሚዲ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ፣ ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው። ለተሰጠው ጊዜ የሊዲያ እናት ማርታም በልጁ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ሕጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ መሰናዷችን እናልፋለን። ረዳት ፕሮፌሰር ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል ሚኒሊየም ሜዲካል ኮሌጅ የማህፀንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ፕሬዚዳንት እንዲሁም የሁለት ልጆች እናት ናቸው። በቅርቡም ዓለም አቀፍ የጽንስና የማህፀን ፌዴሬሽን በዓለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል የጎሪጎርሲያዊኑ የጎርጎሮሳውያኑ 2021 ዓ ም ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት አግኝተዋል። ዶክተር መቅደስን ያነጋገረቻቸው ኤደን ገረመው ናት። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ይጀምራል። ሕክምና ከመግባት በፊት የአስራ ሁለተኛ ክፍል ትምህርቴን እስክጨርስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ሕክምና ትምህርት ከገባሁም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ፣ ክሊኒካል ይርስ የምንለው በምንለው ሊሄድን በምናይበት ጊዜ እያጋጠመኝ በወል በማዋለጃና በማህጸን ትምህርት ክፍል ውስጥ ነበረ ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ፣ አራተኛው አመት አካባቢ ማለት ነው እና በጣም የገረመኝ ነገር የማህጸንና ጽንስ ትምህርት ክፍል ውስጥ ያሉት የማህጸንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በመሆኑ ሀገሬ ውስጥ ስንት የማህጸንና ጽንስ ሐኪም አለ? የሁሉ እናት አለ የሁሉ ወጣት አለ የሁሉ ሴት አለ እና ምንድን ነው ስንት ያለ ጠየቅኩኝ። እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንሺ ራሱ አይሞላም ያ ኢትዮጵያ ውስጥ ያለ የማጸና ጽንፋችን ቁጥር ሰ በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደ ሌላው አይነት ሕክምና ክፍል አይደለም። በደምብ ጠጋ ብለሽ የሰውን ሕመም በደንብ አዳምጠሽ፣ ጥያቄያቸውን በደንብ ሰምተሽ፣ ጊዜ ወስደሽ አስረድተሽ ማሳለፍ ያለች ነገሮች አሉ በተለይ ከጽንሱም ውጭ የማህፀን ህክምናው ላይ በተለይ አቶ ሲመጡ ትልልቆች ሲመጡ በምናይበት ሰት ሰአት ድረ ቢፈልጋ ና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል። ጊዜ በራሴ ማሰብ ጀመርኩኝ ና በዛ ምክንያት ነው ወደ ማፀና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታየሁ ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛል። ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው። አሁን እንግዲህ እንደነገሩኝ በጣም የሐኪም እና የባለሙያ እጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም ያጨናንቁትን ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህጸኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሱ የሙያ ጉዞ ምን ይመስላል? ይህ የሙያ ጉዞ በተለይ የመጀመሪያው ዙር የሕክምና ልምምድ በምናደረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር፣ ለሁለት አመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደ ዚሁ ትምህርት ዘርፍ ከገባው በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ፤ ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በነዚህ ጊዜዎች ውስጥ ደግሞ ከ- ማህጸንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ልጆች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህጸንና ጽንስ ማህበሩን እናግዝ ነበር ና በዛ ምክንያት ከወድረት ይሄን ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከእኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከእነሱ ብዙ ነገር የመማር እድል አግኝቼ ነበር። ከዛ ከወጣሁ በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲህ አናንያ በሚባል የእናቶችና ህፃናት ከሚል ሆስፒታል ውስጥ ለትንሽ ጊዜ አገልግል ያለው በቤተሰብ መምሪያ አገልግሎት ከመነሻ ቤት ውስጥ ለትንሽ ጊዜ ሰርች ያለሁ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘፉም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልት ላይ ያለውን ሰብ ስፔሻሊቲ ማስተር ሴንተር ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም በዚህ ነገሮች ላይ ለአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ። በነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄው የምሰራበት ነገር ምንድነው፣ የጽንስና ወሊድ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ንሰራበት ስቲንጋለ በዛም ነው በአለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክትራል ፌሎሽፕ ነው እንደ ሜዲካል ኦፊሻል ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ የነበረ በፈረንጆች ሁለት ሺ ሀያ አመተ ምህረት ጀምሮ የኢትዮጵያ ማጽናቂ ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ነው ያለሁት። እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞው ይፈታኝ አድርጓል የሚሉት ነገር ምንድን ነው? በተለይ እንደ ባለሙያ ብዙውን ትንሽ ከባድ የሚያደርገው ለምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ ሀያ ዓመት ምናምን የተተዉ መሳሪያዎችን ስል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል። ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል? ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድና ማጸናጠንት ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጅ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው ኢመርጀንሲ ነው ብለን እንላለን። ብዙ ጊዜ እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው ያለው ውስጥ በጣም በቤተሰብንም የመጣችንን ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥ ጊዜ የማገኘው የማገኘው ክፍያ ይህን ያህል አይደለም ለምን እንደዚህ አይነት አስጨናቂ ሙያ ውስጥ ትሰራለህ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንከሬጅ እያደረግን ኦፍኮርስ፣ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም። እንዲሁም አንዳንድ ጊዜ ምን ያጋጥመናል? የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ና ምስል አይ ቆይ እስቲ ገቢ ወስንልኝ፣ ገቢ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይሉ መስራት ግዙብ ያስፈልገናል ማለት ያ ደግሞ ከትምህርት ቤት ከቤት ከቤት ተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል አራት ዓመት መወሰድ ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች። እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለ እሱ ጥቂት ነገር ቢሉኝ። የዚህ የዓለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ሚዲቃ ኢኮሎጂ ንዶፕሎጂክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቅር አቆጣጠር በአስራ ዘጠኝ ዘጠና ሰባት ጀምሮ ነው ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በሁለት ሺ ሶስት የዶክተር ካቼን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ ከቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋልና እግዚአብሔር ፈቅዶ በሁለት ሺህ ሀያ አንድ ደግሞ እኔም ያንን ሽልማት ከተቀላቀሉ ባለማችን ካሉ ሴቶች ውስጥ በመግባት በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የሀያ ሀያ አንድ የፊጎ ሀያ ሀያ አንድ ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት እፈልጋለሁ። እሺ ዶክተር አሜሪካ ድምፅ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ እንኳን አልበደሳለን የምጭቅ አድጌ አመሰግናለን የምጭቅ Eu não አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አማሃሪክ በማለት ልታደርሱን ትችላላችሁ። አሁን ንጉሱ ከስቱዲዮ በሚጋብዘን የጌራ ወርቅ ነቃ ጥበብ ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። parie et let to to let to let to let Thank you. be